ተዳር ሁለት ቀን የተጀመረው ተቃውሞ ዛሬም በአንዳንድ የኦሮሚያ ከተሞች ቀጥሏል። በተለያዩ የኦሮሚያ ከተሞች፣ ዞኖችና ወረዳዎች ተቃውሞው ስለመቀጠሉ የአካባቢው ነዋሪዎች አስተያየት ሲሰጡ ይደመጣል። ትላንትናና ዛሬ በአርሲ ዞንና በምስራቅ ወለጋ ዞን ተቃውሞ እንደነበር፣ በዚህም ተማሪዎችና መምህራን መታሰራቸውን የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ገመዳና ነና ዳንዲ ዘገባላቸው ጽዮን ታቀርበዋለች። በአርሲ ዞን ሙጌሳ ወረዳ የቀርሳ ሁለተኛ ደረጃ ትምህርት ቤት ተማሪዎች ትናንት ማክሰኞ ለተቃውሞ ሰልፍ ወጥተው እንደነበር ጎባ ሄደቾ የተባለ ተማሪ ለአሜሪካ ድምጽ ገልጿል። በሰልፉም ላይ በከተማው ላይ የሰፈረው አጋዚ ጦር ይውጣ የሚል ጥያቄን የያዘ እንደነበር ይገልጻል። አጋዚ ፊ ስር ጅራ ኢኒ ኩሊኑ ራሃከው ሙርቲ ነቃ ነው የብነ ምርግቴ አካባቢ ሰፍሮ ያለው የአጋዚ ኃይል ይውጣ፣ ፍትህ ይጠበቅልን፣ መብታችን ይከበር የሚል ነበር። ተቋማችንን በከተማ ውስጥ ስናሰማ የኦሮሚያና የፌዴራል ፖሊስ አባላት መጥተው እንባ አምጪ ጋዝ ተጠቅመው ሰልፉን በተኑት። ከዚያ ያጋሪ የአጋዚ ሰው ጦር ወጣ። በርካታ ተማሪዎች መደብደባቸውንና ከሰባ በላይ ተማሪዎች ወደ ወረዳው ፖሊስ ተወስደው መታሰራቸውን የሚናገረው ተማሪው የቤተሰብ አባልም ሆነ ማንም ሰው ሊጠይቃቸው እንዳልቻለ ወደ አካባቢው የተጠጋ ሰው ድብደባ እንደሚፈጸምበት ይናገራል። ከሌላው ቀናት ሲታይ በዛሬው ዕለት ቀርሳ ከተማ ላይ መረጋጋት እንደሚታይም ገልጾ ነገር ግን ታጣቂዎች ቤት ለቤት እየዞሩ ሰዎችን እያሰሩ እንደሆነና በዛሬው ዕለት አምስት ተማሪዎች መታሰራቸውን ይናገራል። ጉያ ከሌሳ ዋጅረ ራሌ ትናንት በቢሮአቸው መስኮት በኩል ተማሪዎች ሲደበደቡ ተመልክታችኋል ተብሎ ሁለት ነዋሪዎች ታስረዋል። በተጨማሪም ሌሎች ሶስት ነዋሪዎች ታስረዋል። በቀርሳ ወረዳ ፖሊስ ቢሮ ቅጥር ግቢ ውስጥ የታሰሩት ተማሪዎች እጃቸው ከተያዘበት ጊዜ ጀምሮ ምንም አይነት የምግብና ውሃ አገልግሎት እንደማያገኙ ነዋሪዎቹ ይናገራሉ። በግቢው ውስጥም ድብደባ እንደሚፈጸምባቸውና በጉልበታቸው እንዲራመዱ እንደሚደረግ ተናግረዋል። የወረዳው ፖሊስ ቢሮ ኃላፊ መርማሪ ተሬሳ ዴሬካ ስለ ሁኔታው ተጠይቀው አካባቢው ሰላም መሆኑን ገልጸዋል። ትናንት መጠነኛ ግርግር ቢጤ ተነሳ መስሎን ነበር። አሁን ሰላም ነው፣ ችግር የለም። ዝም ብሎ የሆነ ያልሆነውን ሁሉ መናገር ፋይዳ የለውም። ትናንት በእርግጥ ልጆች ከትምህርት ቤት ግርግር ፈጥረው ነበር። ነገር ግን ሁሉንም በስርዓት አረጋግተናል። ምንም የደረሰባቸው ችግርም የለም። ከነዋሪዎች ውስጥ የታሰሩት ግን በመስኮት በኩል የነበረውን ሁኔታ በእጅ ስልካቸው ሲቀርጹ ስለነበሩ ነው። ያንንም ቢሆን አጣርተን ከአስሩ በስተቀር ሌሎቹ ተለቀዋል። ምንም የተደበደበ ተማሪ አለመኖሩን፣ ረብሻው የተቀሰቀሰው ከገጠር በመጡ ተማሪዎች መሆኑን ገልጸው ልጆቻቸው መታሰራቸውን ያወቁ ወላጆች ከገጠር ምግብ እያመጡላቸው ምግቡ ተፈትሾ እየተሰጣቸው መሆኑን ገልጸዋል። በተያያዘም በምስራቅ ወለጋ ዞን ኪራሞ በተባለ አካባቢ በትናንትና ሁለት ተማሪዎችና መምህራን ለተቃውሞ ወጥተው እንደነበር አንድ ስሙ እንዲጠቀስ ያልፈለገ ተማሪ ተናግሮ ከሰልፉ በኋላ አራት መምህራንና ሶስት ወጣቶች የት እንዳሉ እንደማይታወቅ ገልጿል። በሌላ በኩል አንድ አያና ሚል ኬሳ የተባለ ተማሪ ስለ ሁኔታው ይህን አስረድቷል። አያና ሚልኬሳ ይ ይህ በራታ ቆጳይና በርሲሱ ተአፉ ሂደኒ በካ ቡቴ ሳ በረምኔ። አያና ሚልኬሳ ባላለሁ፣ የመሰናዶ ተማሪ ነኝ። አራት አስተማሪዎች ታስረው የት እንደተወሰዱ አይታወቅም። አስተማሪዎቻችንን አምጡ በማለት ተማሪዎች ሰልፍ ወጡ። ትናንት የወጡትን ሰልፍ በተኑት፣ ተማሪውን በየጫካው እያባረሯቸው፣ ተማሪው ከአንዱ ወንዝ ወደ ሌላው በመሸሽ ላይ ነበር። በርካታ ተማሪዎችም ታስረዋል። የኪራሞ የጸጥታ ቢሮ ምክትል ኃላፊ አቶ ጸጋይ ዋቅጅራ ስለ ሁኔታው ተጠይቀው የችሉን ከሌሳ እንደኛ አካባቢ ትናንት የተካሄደው ሰላማዊ ሰልፍ አልነበረም። ታስሮ እስር ቤት ውስጥ ያለም የለም። የታሰሩት ደግሞ ባላቸው የተለያዩ ምክንያቶች የሚመለከተው አካል ሊያስራቸው ይችላል። በበኩል የማውቀው ነገር የለም። ሌላ ቦታ ነው ያለሁት። መረጃም የለኝም። እስር ቤት ውስጥ አሉ የተባሉትን ተማሪዎች በተመለከተ ደግሞ ሌቦች ስለሆኑ ነው የታሰሩት ብለዋል።